ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የዓርብ ሐምሌ 24 2012 ዓ ም ዝግጅታችን ጀመረ። በቤንሻንጉል ጉሙዝ ክልል በጉባ ወረዳ አልመሃል ቀበሌ ውስጥ የሚኖሩ የአማራ ብሔር ተወላጆች በማንነታቸው ላይ ያተኮረ ሌላ ጥቃት እንደተፈጸመባቸው ዛሬ ተናግረዋል። ከእኔ እርሻ ነበሩ ሰራተኞች ስራ ላይ መጥተው መሳሪያ ሊመጧቸው ሲል ልጆቹ ያውሩ ጠዋም እንጠዋል ያለውን ንብረት በሙሉ አቃጥለው ዱቄት፣ በቆሎ፣ ማሽንዳ ብዙ ነገር አለ፣ የእርሻ የርጭት መሳሪያዎችም አሉ። ጥቃት ተፈጸመብን ያሉት ከሰጡት ቃል የተቀነጨበ ነው የሰማችሁት። የክልሉ የጸጥታና አስተዳደር ቢሮ መረጃ አልደረሰኝም ብሏል። ምንም አይነት አዲስ የተፈጠረ ጥቃት የለም፣ ፈናቀሉት ሰዎች ወደ ቦታቸው እንዲመለሱ ጸጥታ ኃይል እየሰራ ያለው ዘገባ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ ስርጭቱ አየር ላይ እንደዋለ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን። ዜናውን የማሰማችሁ አዳነት ፍሳዬ ነኝ። በአማራ ክልል መንግስት 1244 የሕግ ታራሚዎች በይቅርታ መልቀቁን የክልሉ ጠቅላይ አቃቤ ሕግ መስሪያ ቤት አስታወቀ። በይቅርታ የተለቀቁት እድሜያቸው የገፋ የጤና ችግር ያለባቸው አንድ ሦስተኛውን የእስር ጊዜያቸውን ያጠናቀቁና ሴቶች መሆናቸውንም አመልክቷል። ዝርዝር ዘገባውን ከአስቴር ምስጋናው እንስማ። ጠቅላይ አቃቢ ህግ መስሪያ ቤቱ የህዝብ ግንኙነት ጉዳዮች ኃላፊ አቶ አለምሸት ምረቴ ዛሬ ለአሜሪካ ድምፅ እንደገለጹት 1244 የህግ ታራሚዎች በይቅርታ ተለቀዋል። ታራሚዎቹ በይቅርታ የተለቀቁት ከሐምሌ 21 2012 ዓ ም ጀምሮ ነው። ይቅርታ የተደረገላቸውም በመደበኛው የይቅርታ አዋጅ ቁጥር 136 ህዝባር 998 መሰረት እና በልዩ የይቅርታ ቦርድ ጉዳያቸው ተጣርቶ የቀረቡ ናቸው የድሉ ተጠቃሚ የሆኑት ብለዋል። በይቅርታ የተለቀቁት እድሜያቸው የገፉ፣ የጤና ችግር ያለባቸው፣ አንድ ሶስተኛውን እስር ጊዜያቸውን ያጠናቀቁና የባህሪ ለውጥ ያመጡ ይገኙበታል። በይቅርታ ከተለቀቁት ውስጥ ሀያ ሁለት ሴቶች መሆናቸውንም አመልክተዋል። በሙስና በጠለፋና አስገድዶ መድፈር ወንጀል የተፈረደባቸው በይቅርታው አልተካተቱም። በክልሉ የኮሮና ቫይረስን ለመከላከል በመጋቢት ወር 2012 ዓ.ም መንግስት በልዩ ሁኔታ ባደረገው ይቅርታ ከሰባት ሺህ የሚበልጡ የህግ ታራሚዎች እንዲለቀቁ መደረጉ ይታወሳል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር። ኬንያ ከደገ ጀምራ ዓለም አቀፍ በረራ ማስተናገድ እንደምትጀምር አስታውቃለች። የሀገሪቱ ትራንስፖርትና መሰረተ ልማት ሚኒስትር ትላንት ኢትዮጵያውያንን ጨምሮ የ11 ሀገሮች ዜጎች ወደ ኬንያ መግባት ይፈቀድላቸዋል ብለዋል። ገልሞ ዳዊት ዝርዝራለው የኮሮና ቫይረስ መስፋፋትን ተከትሎ በኬንያ ለሶስት ወራት ያክል ተቋርጦ የነበረው የዓለም አቀፍ በረራ ነገ ይጀምራል። ጄምስ መቻሪያ የኬንያ የትራንስፖርት የመሠረት ልማትና ከተማ ልማት ካቢኔ ሚኒስትር ትላንት መንግስት ባስተላለፈው ውሳኔ መሠረት ኢትዮጵያውያንን ጨምሮ የ11 ሀገራት ዜጎች ወደ ኬንያ መግባት ይፈቀድላቸዋል ብለዋል። ሚስተር መቻሪያ ኬንያ ለእነዚህ አገራት ዜጎች ወደ አገሯ እንዲገቡ የፈቀደችው አነስተኛ የቫይረሱ ስርጭት በሀገራቸው በመኖሩ ነው ብለዋል። በኬንያ የሚመጡ ማናቸውም መንገደኞች መከተል የሚገባቸው በመጀመሪያ ፒሲአር የተባለውን ከኮሮና ነጻ መሆናቸውን የሚያሳይ ሰርቲፊኬት ሊኖራቸው ይገባል። የሰውነት ሙቀታቸው ከ37.5 ዲግሪ ሴንቲግሬድ በታቸው የሆነና ሳል የሌለባቸው እንዲሁም ከኮሮና ነፃ መሆናቸውን የሚያሳይ ሰርቲፊኬት ከመብረራቸው በፊት በ96 ሰዓታት ውስጥ የተከናወነ የምርመራ ውጤት ሊሆን ይገባል ይላሉ ምስተር መቻሪያ። ወደ ኬንያ ለመግባት የሚፈቀድላቸው የውጭ ሀገር ዜጎች ዝርዝር የኮሮና መስፋፋትን ተከትሎ የሚሻሻል መሆኑንም ካቢኔ ሚኒስትሩ አክለው ተናግረዋል። በዚህ በአገባድነው ነው ሳምንት መጀመሪያ ቀን ሰኘው ፕሬዚዳንት ኬንያታ መግለጫ በሰጡበት ወቅት የኬንያ መገናኛ ብዙሃን ኬንያ የዓለም አቀፍ በረራን ለማስተናገድ ዝግጅት ላይ መሆኗን ጠቅሰው የኢትዮጵያ አየር መንገድን ሳያካትት አምስት ዓለም አቀፍ የአየር መንገዶች ፍቃድ ማግኘታቸውን ዘግቦ ነበር። የኢትዮጵያ አየር መንገድ የምስራቅ አፍሪካ የንግድና የኢንቨስትመንት ከተማ በምትባለው ናይሮቢ በረራዎች አሉት። በኬንያና አካባቢዋ የድርጅቱ ተወካይ አቶ ግርማ ሞገስ የኢትዮጵያ አየር መንገድም ከነገ ጀምሮ በኬንያ መደበኛ በረራውን ይጀምራል ብለዋል። ኢትዮጵያ አየር መንገድም ናይሮቢ በቀን አራት ጊዜ እንዲበር፣ ወደ ሞምባሳ ደግሞ በቀን ሁለት ጊዜ እንዲበር ተቃር ሰጥተውናል። ከነገ ጀምሮ የመጀመሪያዎቹ አየር መንገድ ወደ ናይሮቢ የሚበራው ኢትዮጵያ አየር መንገድ ነው። የኬንያ ጤና ሚኒስቴር በመግለጫው ዛሬ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጀርመን ለመከላከል የሚያስፈልገውን ገንዘብ አትከፍልም በሚል ከቀናት በፊት ከነቀፉ በኋላ ዩናይትድ ስቴትስ ከጀርመን ተጨማሪ ወታደሮቿን ለማስወጣት እየተዘጋጀች መሆኗ ታወቀ። የዩናይትድ ስቴትስ አፍሪካ ኮማንድ ወይም እዝ ዋና መስሪያ ቤቱን ከስቱትጋርት ከተማ እያስወጣ መሆኑን በመግለጽ አረጋግጦታል። የአፍሪካ እዝ ከ12 ዓመታት በፊት ከተመሰረተበት ጊዜ አንስቶ ተቀማጭነቱ እዚያው ከተማ ነበር። የአፍሪካ ዕዝ አዛዥ ጄኔራል ስቲቨን ታውንሰንድ ባወጡት መግለጫ ከቦታው ለመውጣት እንድናቅድ ተነግሮናል ብለዋል። ጉዳዩ ወራት ሊወስድ ቢችልም ሂደቱን ጀምረናል ሲሉ ተናግረዋል። የዩናይትድ ስቴትስ ወታደራዊ ባለስልጣኖች አፍሪካ ያሉትን ስድስት ሺህ የሚሆኑ የአሜሪካ ወታደሮችን ለመቀነስ ለወራት ያህል ሲሰሩ መቆየታቸው ተዘግቧል። የአይቨሪኮስ ፕሬዚደንት አላሳን ዋታራ በያዝነው ወር ሳይታሰብ በድንገት የሞቱትን አማዱ ጎን ኮሊባሊን ለመተካት ሐመድ ባኮዮ ኮን ለጠቅላይ ሚኒስትርነት መርጠዋል። ኮሊባሊ ዋታራን ይተካሉ የሚል ተስፋ እንደነበር ተገልጿል። ዋታራ ለሶስተኛ ጊዜ ለፕሬዚዳንትነት ይወዳደሩ እንደሆነ አልተናገሩም፣ ነገር ግን በመጪው ሳምንት ለሀገሪቱ እንደሚያሳውቁ ጠቁመዋል። የሀገሪቱ ገዢ ፓርቲ አርኤችዲፒ ርዕሰ ብሔሩ ለፕሬዚዳንትነት እንዲወዳደሩ ትላንት ጠቁሟቸዋል። በሀገሪቱ ያሉት ተቃዋሚዎች ለአስር ዓመታት ያህል ስልጣን ላይ የቆዩት ፕሬዚደንት ለሶስተኛ ጊዜ ቢወዳደሩ ህገወጥ ይሆናል በማለት ተቃውመውታል። አድማጮች ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው ህዳር ወር በሚካሄደው ጠቅላላ ምርጫ በደብዳቤ መምረጥ ችግር ያስከትላል የሚል እምነት ስላላቸው የዚህ ዓመቱን ምርጫ ስለ ማዘግየት ጉዳይ ተናግረዋል። ሰዎች የምርጫ ካርዳቸውን በፖስታ ቤት ቢልኩ ውጤቱን መቁጠር ጊዜ ስለሚፈጅ የያዝነው ዓመቱ ምርጫ በሀገሪቱ ታሪክ ባልታየ መልኩ የተሳሳተና የተጭበረበረ ይሆናል ሲሉ በትዊተር ገጻቸው ገልጸዋል። ያቀረቡት ማስረጃ ግን የለም። ሰዎች በአስተማማኝ ሁኔታ ለመምረጥ እስከሚችልበት ጊዜ ድረስ የምርጫው ጊዜ እንዲተላለፍ ሪፑብሊካዊው ፕሬዝደንት ሀሳብ አቅርበዋል። የሀገሪቱ ፕሬዝደንት የምርጫ ጊዜን የማዘግየት ስልጣን የለውም። ስልጣኑ የሀገሪቱ ምክር ቤት ነው። ሪፑብሊካውያን የምክር ቤት አባላት ወዲያውኑ አንቀበለውም ብለዋል። በጦርነቶች በእርስ በርስ ጦርነትና በከፍተኛ የኢኮኖሚ ድቀት ወቅት እንኳን በአሜሪካ ታሪክ የምርጫ ጊዜ ተላልፎ አያውቅም ሲሉ የሕግ መወሰኛው ምክር ቤት የብዙሃኑ መሪ ምች ሚኮነል ተቃውመውታል። በመጨረሻም የኮቪድ-19 አጫጭር ዜናዎች ዩናይትድ ስቴትስ ውስጥ በአሁኑ ወቅት ወደ አራት ነጥብ አምስት ሚሊዮን የሚጠጉ የኮሮና ቫይረስ በሽተኞች መኖራቸውን፣ ከአንድ መቶ ሀምሳ ሁለት ሺህ በላይ የሚሆኑት ደግሞ ሕይወታቸውን ማጣታቸውን የጆንስ ሆፕኪንስ ዩኒቨርሲቲ ጠቁሟል። በዓለም ደረጃ የኮሮና ቫይረስ በሽተኞች ብዛት አስራ ሰባት ነጥብ ሶስት ሚሊዮን መድረሱ ታውቋል። አንድ ትላንት ይፋ የተደረገ ጥናት ትንንሽ ልጆች በዕድሜ ከፍ ከሚሉት ልጆችና ከጎልማሶች የበዛ የኮሮና ቫይረስ ዘረመል አፍንጫቸው ላይ ይገኛል ይላል። ነገር ግን ልጆቹ ቫይረሱን ምን ያህል ለሌሎች እንደሚያስተላልፉ ጥናቱ አልገለጸም። ኮቪድ-19 በብዙ ሀገራት በአዲስ መልክ የተስፋፋው በከፊልም ቢሆን ወጣቶች በሰሜኑ ሄምስፌር የበጋ ወራት ወቅት ጥንቃቄ በማጉደላቸው ምክንያት ነው ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴዎድሮስ አድሓኖም ትላንት ጠቁመዋል። በርካታ የአፍና የአፍንጫ መሸፈኛ ጭምብል ያላደረጉ ጎልማሶች የአካል መራራቅ መመሪያውን ችላ በማለት በመጠጥ ቤቶች፣ በምሽት ክበቦች እና በመዋኛ ባህሮች ታጭቀው እንደሚታዩ ተገልጿል። አብዛኞቹ በኮሮና ቫይረስ የተያዙ ወጣቶች የህመሙ መጠን ቀለል እንደሚልላቸው ተገልጿል። ነገር ግን የሚከብድባቸውም እንዳሉ ማሪያ ቫን ኬርኮፍ የተባሉ የዓለም የጤና ድርጅት የህክምና ጉዳይ ጥናት ምሁር ጠቁመዋል። የማታ ክበቦች ወይም የጭፈራ ቦታዎች የቫይረሱ መዛመት ምንጮች ናቸው ብለዋል ኬርፍ። ህመሙ ያልጸናባቸው ወይም የበሽታው ስሜት የሌላቸው ወጣቶች ተጋላጭ ለሆነ አረጋውያን ሊያስተላልፉ እንደሚችሉ ገልጸዋል። ብራዚል እስከ ትላንት ማታ በነበረው ጊዜ ውስጥ ሁለት ነጥብ ስድስት ሚሊዮን የቫይረሱ በሽተኞች አሏት። ዘጠና አንድ ሺ ሁለት መቶ ስልሳ ሶስት በሞት ተለይተዋል። በኮሮና ቫይረስ ተይዘው የዳኑት የብራዚል ፕሬዚደንት ዠር ቦልሶናሮ ባለቤት ሚሸል ቦልሶናሮም ትላንት ኮሮና ቫይረስ እንደተገኘባቸው ታውቋል። የሳይንስና ቴክኖሎጂ ሚኒስትር ማርክስ ፔንተስም ቫይረሱ እንደተገኘባቸው ገልጸዋል። በሀገሪቱ አምስተኛው በኮቪድ የተያዙ የካቢኔ አባል ሆነዋል። ብሪታንያ ካለፈው ሰኔ ወር አንስቶ አዲስ ከፍተኛ የቫይረሱ መዛመት ማየቷን ገልጻለች። የብሪታንያ የጤና ባለስልጣኖች ትናንት 846 አዲስ የቫይረሱ በሽተኞች ማግኘታቸውን አስታውቀዋል። ሁለተኛ ዙር የቫይረሱ መዛመት አውሮፓ ውስጥ እያሻቀበ መሆኑን የጤናና የማህበራዊ ጥበቃ ሚኒስትር ማት ሃንኮክ ትላንት ተናግረዋል። ወደ አፍሪቃ ስናመራ ደግሞ የቦትስዋና መዲና ጋባሮኔ ኮቪድ-19 በአዲስ መልክ በመዛመቱ በድጋሚ ለሁለት ሳምንታት ያህል እንቅስቃሴ ያግዳለች። ይህ የሆነው የዓለም የጤና ድርጅት በመላ አፍሪቃ ኮሮና ቫይረስን ለመከላከል የሚደረጉ እገዳዎች እንዳይላሉ ባስጠነቀቅበት ወቅት ነው። አፍሪካ ውስጥ የኮሮና ቫይረስ መዛመት መጠን ባለፈው ወር በእጥፍ እንደጨመረ የዓለም የጤና ድርጅት ጠቁሟል። ከሀያ በላይ የሚሆኑ የአፍሪካ ሀገሮች ካለፈው ሳምንት የበዙ አዲስ የቫይረሱ በሽተኞች እንደተገኙባቸው መግለጻቸውን በአፍሪካ የዓለም የጤና ድርጅት ቀጠናዊ ስራ አስኪያጅ ማትሺዲሶ ሞይቲ አስገንዝበዋል። ቫይረሱ በብዛት የተዛመተው ደቡብ አፍሪካ ቢሆንም ኬንያ፣ ማዳጋስካር፣ ናይጄሪያ፣ ዛምቢያ እና ዚምባብዌ የቫይረሱ መዛመት መጨመሩን እንደተናገሩ ሞይቲ ጠቁሟል። ኡጋንዳ፣ ሲሸልስ፣ እና ሞሪሸስ ቫይረስን በመቆጣጠር በኩል ጥሩ እየሰሩ መሆናቸውን ውየቲ ገልጸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። አመሰግናለሁ። አዳነች ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሐምሌ 24 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ለኢትዮጵያ የፖለቲካ አለመረጋጋት የሀገረ ብሔር ግንባታ መፍትሄ ይሆናል? ምንስ ማለት ነው? የአገር ብሔር ግንባታ የምንለው የጋራ ሴቶቻችን የምናጎለብትባቸው መድረኮቻችን እየጠፉ እየሳሱ በመሄዳቸው ዛሬ ላይ ኢትዮጵያ ውስጥ የምናየው ችግር ጎልቶ እንዲወጣ ምክንያቱ ነው። የሀገረ ብሔር ግንባታ ፕሮጀክት በሚል ስያሜ የሚንቀሳቀሱ ምሁራን ካቋቋሙት ግብረ ኃይል አስተባባሪዎች አንዱ የሆኑት በሚሲሲፒ ዩኒቨርሲቲ የጋዜጠኛነት መምህር ዶክተር ዘነበ በየነ ከሰጡት አስተያየት የተቀነጨበ ነው የሰማችሁት። ከሌሎች አጋሮቻቸው ጋር በዚህ ምሽት ይዘናቸዋል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በቤኒሻንጉል ጉምዝ ክልል በጉባ ወረዳ አልመሃል ቀበሌ ውስጥ የሚኖሩ የአማራ ብሔር ተወላጆች በማንነታቸው ላይ ያተኮረ ጥቃት እንደተፈጸመባቸው ዛሬ ተናግረዋል። የቀበሌዋ ነዋሪዎች ትናንት ከረፋዱ አምስት ሰዓት ላይ በእርሻ ማሳዎቻቸው ላይ እንዳሉ የታጠቁ ሰዎች ጥቃት ሊያደርሱባቸው ሲሉ ሸሽተው እንዳመለጡና ታጣቂዎቹ ንብረታቸውን በእሳት እንዳወደሙባቸው ገልጸዋል። ከ ሁለት ሺህ በላይ ሰው አካባቢውን ለቆ ለመውጣት መገደዱን አመልክተዋል። የቤኒሻንጉል ጉምዝ ክልል የአስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ስለ ጥቃቱ መረጃ አልደረሰኝም ብለዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ትላንት በቤኒሻንጉል ጉምዝ ክልል ጉባ ወረዳ አልመሀል በተባለ ቀበሌ ባሉ መንደሮች በአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት መፈጸሙን የጥቃቱ ሰለባዎች ይናገራሉ። ከአምስት ቀናት በፊት በቤኒሻንጉል ጉምዝ ክልል ጉባ ወረዳ አጅባር ቀበሌ ባሉ የተለያዩ መንደሮች በተፈጸመው ጥቃት የ14 ንጹሐን ዜጎች ህይወት ማለፉን መዘገባችን ይታወሳል። አርሶ አደር ጥላሁን ግዛው ባልመሀል ቀበሌ ባህር ሸንኮር በተባለ ጎጥ የሚኖሩ ናቸው። በእርሻ ስራ ላይ የነበሩ ሶስት ሰራተኞቻቸውን የታጠቁ ኃይሎች መጣው ጥቃት ሊፈጽሙባቸው ሲሉ ሩጠው እንዳመለጡ ይናገራሉ። ከኔ እርሻ ነበሩ ሰራተኞች ስራ ላይ መጠው መሳሪያ ሊመቷቸው ሲል ልጆቹ ያው ሩጠው አምልጠዋል። ያለውን ንብረት በሙሉ አቃጥለውታል። ምን ምን ነበረ? የነበረው ንብረት ዱቄት፣ በቆሎ ማሽንዳ ብዙ ነገር አለ፣ የእርሻ የርጭት መሳሪያዎችም አሉ። እነማን ናቸው መጥተው ይህም ጥቃት የፈጸሙት? የታጠቁ ኃይሎች ናቸው ነው ያሉ። የታጠቁ ናቸው፣ ምንም ማንነታቸው አይታወቅም። ጉምዞች ናቸው። አንድ ቀይ አብሯቸው እንዳለ ነው የተናገሩ ልጆች። ገንዘባችን ያፈሰስንበት ጫካ ላይ አዝመራችንም አረም እየበላው ነው፣ ማረም አልቻልንም። አሁን በጣም ስጋት ላይ ነው ያለ ነው። እናንተ የት ነው ያላችሁት? አልመሀል ከተማው ላይ ነው ያለ ነው። ወደ ከተማው ገብተናል። እርሻ ቦታ ቢያንስ ሁለት ሰዓት ሶስት ሰዓትም እርቀት ላይ ነው የምናርሰው እርሻችን እና ከተማ ላይ ነው ጉጭ ብለን። ያለ የጸጥታ ኃይል በአካባቢው የለም። የጸጥታ ኃይል አልመሀለ ከተማው ላይ አለ። እነሱም አብዛኞቹ በየቦታው ግዳጅ ወጥተዋላ። በደቱ አልነበሩም። ከወረዳ ነው ኃይልም የመጣና የወረዳ የቀበሌ ፖሊስ ነው በወቅቱ የሄደው ወደዛ፣ አጣርቶ የተቃጠለውን አይቶ ነው የተመለሰ። አርሶ አደር እንዳለው መትኩ የነበረውን ሁኔታ እንዲህ ይገልጻሉ። ርሱ ስንበላ እዚያ ብቻውን አንድ መጣ። መጥቼ ሰራተኛ ነኝ ያለ ስንት ናችሁ? ስለሆነ አራት ነን ጓደኞች ስለው፣ አይ እነሱ ወዲያ ናቸው ምናምን ብሎ ተቀምጦ እንካ እንግዲያማ እየበላህ ብዬ ሰጠ። ዋዜው ተቀምጦ መብላት ጀመረ። ይህ ማሳይ አንድ ሰው ነው ማለት ጀመረ።

ልቅና ለማየው እባላለሁ የተቸገረ የተፈጠረው ችግር፣ በቃ ስራ ቦታ ላይ ተቀምጠን እያለ በቃ ስም ጠፋ። መጣን ወደ ከተማ ገባል። እርሻ ብልማታችን እንዳለ ቀረ። ያለን ልብስ ልብስ ሳይቀር እንግዲህ ሳሙና እስከ ሽንኩርት፣ ዘይት፣ ዱኬት ምራ በቃ የተ- ያለን ምጣድ እንግዲህ ተምጣድ ያነሱ የለን እስከዚህ ድሮች ሁሉም ጠቅለው የሚወስዱትን ወስደው፣ ታዲያ የሚሰብሩትን ሰብረው መጠን የደዳላ ሁሉ ነገር ስናመለክት ሻለቃው ራሱ ምንም መፍት የራስ ተሰጠን የለን ሻለቃው፣ የመከላከያ ሻለቃው እሷም ጦሩን ዝ ት ራሱ አላኩም ራሱ ትግሬ ነው። ይህ ስለሆነ በቃ እኛ ዝም ብለን እዚው ከተማው ላይ ጠቅላላ ሁሉ ሰራተኛ እንዳለ ጠቅላላ ጀበሬው እንዳለ ዘት አሁን በአልመሃል ቀበሌ ዙሪያ ባሉ መንደሮች የሚኖሩ አርሶአደሮች አካባቢያቸውን ለቀው ወደ ቀበሌው ከተማ ተሰደው እንደመጡ አቶ ጥላሁን ይናገራሉ። እና በየዚህ ወደ ታች ያለ ዲንጎ አብራሮስ የሚባል ቀበሌ በሙሉ በቃ እየተፈናቀለ አሁን ወደዚህ እየገባ ነው በጣም ስጋት ላይ ነው ያለነው። ምን ያህል ትሆናላችሁ ቁጥራቸው አሁን እየተፈናቀላችሁ የመጣችሁት? ይህ በጣም ብዙ ነው። ቢያንስ እዚዋል መሀል ዙሪያ እንኳን ምስተው እስከ ሁለት ሺህ ገበሬ ሊሆን ይችላል ከዛም በላይ ሊሆን ይችላል። የቤኒሻንጉል ጉሙዝ ክልል የአስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ አቶ አብዱልአዚዝ መሀመድ ስለ ጉዳዩ ተጠይቀው ምንም የደረሰኝ መረጃ የለም ብለዋል ምንም አይነት አዲስ የተፈጠረ ጥቃት የለም። ፈናቀሉት ሰዎች ነው ወደ ቦታቸው እንዲመለሱ ጸጥታ ኃይል እየሰራ ያለው። በአሁኑ ሰዓት ጉባ ወረዳ ውስጥ የሚገኙትን የክልሉ ልዩ ኃይል ፖሊስ ምክትል አዛዥ እና የክልሉ ፖሊስ ኮሚሽን ኮሚሽነርን በስልክ ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። እንደተሳካ የምንመለስ ይሆናል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ባህርዳር። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አስቴርን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። በድሬዳዋ አስተዳደር የኮሮና ቫይረስ ስርጭት አሳሳቢ እየሆነ መምጣቱ ተነግሯል። የሕግ ታራሚዎችና ተጠርጣሪዎች እንዲሁም የፖሊስ አባላት የቫይረሱ ተጋላጭ መሆናቸውም ተገልጿል። እስካሁን 24 የፖሊስ ባልደረቦች እንዲሁም ከ30 በላይ የሕግ ታራሚዎችና ተጠርጣሪዎች ለቫይረሱ መጋለጣቸው ተነግሯል። ሕብረተሰቡ ውስጥ ያለው ስርጭትም ከሚገመተው በላይ መሆኑ እየተሰማ ነው። አዲስ ቸኮል ከድሬዳዋ ተጨማሪ አለው። በድሬዳዋ አስተዳደር የኮሮና ቫይረስ ስርጭት ከሚገመተው በላይ የተስፋፋ መሆኑን የአስተዳደሩ ጤና ቢሮ አስታወቀ። እስካሁን አስተዳደሩ ባለው ውስን የመመርመር አቅም ከ450 በላይ የአስተዳደሩ ነዋሪዎች እና ከ100 በላይ የጅቡቲ ተመላሽ ዜጎች ላይ የኮሮና ቫይረስ ማግኘቱን አስታውቋል። አስተዳደሩ ከዚህ በፊት በገበያ ስፍራዎች እና ሌሎች መኖሪያ ሰፈሮች ላይ ባደረጋቸው ድንገተኛ ምርመራዎች በርካታ ሰዎች የኮሮና ቫይረስ ተገኝቶባቸው እንደነበር የተናገሩት የጤና ቢሮ ኃላፊ ወይዘሮ ለምለም አሁንም ቫይረሱ በፍጥነት እየተስፋፋ ነው ብለዋል ግን እስካሁን ድረስ ባለን በሄድንበት ቦታ ሰው በብዛት የሚበዛበት ቦታ ሄደን ቴስት ስናደርግ በጣም ብዙ ቁጥር ያለው ነው የምናገኘው። እነሱን ደግሞ ልክ ካወቅናቸው በኋላ የእነሱን ቤተሰቦች፣ የእነሱ አካባቢ የሚኖሩትንም ስንሰራ ቴስት ስናደርግ የፖዘቲቭ ቁጥሮቹ በጣም ከፍተኛ የሆኑ ነው ያሉት። አሁን እኛ የመረመር ነው ብቻ ነው ውጤት እየተናገር ነው ያለ ነው። በቅርቡ በፖሊስ ጣቢያ በቁጥጥር ስር ካሉ ተጠርጣሪዎች መካከል አንድ ሰው ላይ ቫይረሱ መገኘቱን ተከትሎ ከእሱ ጋር ንክኪ ባላቸው ላይ በተደረገ ምርመራ በሃያ ሦስት ተጠርጣሪዎች ላይ ቫይረሱ መገኘቱን ወይዘሮ ለምለም አስታውቀዋል። ጥበቃ የሚያደርጉ ፖሊሶችም ለቫይረሱ እንደተጋለጹ ነው የገለጹት። ለየ ናቸው ያለባቸውና የሌለባቸውን ለየን። የሌለባቸውን ወደ አንድ ፖሊስ ጣቢያ እንዲሆኑ ያለባቸውን ደግሞ ወደ መስራት ጀግኖች ትምህርት ቤት የሕክምና ሴንተር ለብቻ ተቋቁሞ ወደዛ ለየ ናቸው። የጸጥታ አካላቶች ደግሞ እነሱን ሲጠብቁ ሲመረምሩ የነበሩ ደግሞ በአጋጣሚ እነሱም ተጋላጭ ስለነበሩ የተወሰኑ ወደ ሀያ አራት የሚሆኑ በስራቸው ምክንያት ተጋላጭ በመሆናቸው ምክንያት እነሱንም ስንመረምር ወደ ሀያ አራት የሚሆኑ አግኝተን እነሱንም ለብቻ ማርያም ትምህርት ቤት የሕክምና ሴንተር አቋቁመን አስቀምጠናቸው እየተከታተልናቸው ነው። ፍርድ ያገኙ የህግ ታራሚዎች በሚገኙበት ማረሚያ ቤት ግን አስቀድሞ የመከላከል ስራ እየተሰራ በመሆኑ ቫይረሱ የተገኘባቸው አዳዲስ ፍርደኞች ሌሎች ታራሚዎችን ከመቀላቀላቸው በፊት መለየት ተችሏል ብለዋል። ከሄዱት ውስጥ አስራ አንድ የሚሆኑ ናቸው። ታችኛው ማረሚያ አስራ አንድ ሰው ብቻ ነው። እነሱም ደግሞ ተለይተው የነበሩ ናቸው። ሰው ፍርድ ተቀብሎ ወደ ማረሚያ ሲሄድ አስራ አራት ቀን ለብቻ ተለይቶ ይቆያል። ከአስራ አራት ቀን በኋላ ተመርምሮ ነው ወደ ብዙዎቹ ታራሚዎች የሚቀላቀለው። መጀመሪያም ጀምሮ ይሄ ሲስተም ተዘርግቷል። ስለዚህ እዛው ማረሚያ ቤት የሕክምና ሴንተር አቋቁመን እዛው ሕክምና ከማረሚያ ቤት ጋር በጋራ በመሆን ሕክምናቸውን እያገኙ ነው። በአሁኑ ሰዓት የኮሮና ቫይረስ የተገኘባቸው ታራሚዎችና ተጠርጣሪዎች ከሌሎች ለይቶ በምስራቅ ጀገኖች አንደኛ ደረጃ ትምህርት ቤት ፖሊሶችን ደግሞ በማርያም ትምህርት ቤት በመለየት ክትትል እየተደረገላቸው መሆኑ የኮሮና ቫይረስ ህሙማንን ብቻ እንዲያክም የተለየው የሳቢያን ሆስፒታልም በቂ ባለመሆኑ የፈረንሳዊ ሆስፒታልም ለዚሁ ዓላማ እየተዘጋጀ መሆኑ ወይዘሮ ለምለም አስታውቀዋል። በድሬዳዋ ባለው የመመርመሪያ መሳሪያ ጥረት ምክንያት በውስን ሰዎች ላይ ብቻ ምርመራ መደረጉን ያስታወቁ ጤና ቢሮ ኃላፊዋ፣ ወደፊት ይህ የክፍተት በሀገር አቀፍ ደረጃ ይቀረፋል ብለው እንደሚያምኑና በስፋት ምርመራ ቢደረግ በርካቶች ቫይረሱ ሊገኝባቸው እንደሚችል ገልጸዋል። እሱ ከተገኘባቸው መካከል አብዛኞቹ ምንም አይነት ምልክት የማያሳዩ ወይም ቀላል የጉሮሮ መከርከር ወይም ለተወሰነ ጊዜ የሚቆይ ራስ ምታት ብቻ እየታየባቸው በመሆኑ በአንዳንዶች ዘንድ በሽታውን አቃሎ የማየት አዝማሚያ እየታየ ነው ብለዋል። ነገር ግን በሽታው ከከፋ የጤና ችግር እስከ ሞት የሚዳርጋቸው ሌሎች በርካታ ነዋሪዎች ስላሉ ለእነሱ ሲባል ሁሉም ጥንቃቄ ማድረግ አለበት ብለዋል። እስከ ዛሬ ውለት ድረስ በድሬዳዋ ከተማ በቫይረሱ ምክንያት ህይወታቸውን ያጡ 15 መሆናቸውን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባው ተከታዩ ወደ ሲዳማ ክልል ይወስደናል። አዲሱ የሲዳማ ክልል አገር ለማተራመስ ለሚጣጣሩ አካላት እድል እንደማይሰጥና ከፌዴራል መንግስት ጎን በመቆም ለኢትዮጵያ ሰላምና ብልጽግና እንደሚሰራ የክልሉ ብልጽግና ፓርቲ አስታውቋል። በዚህ ክረምት በአገር አቀፍ ደረጃ ለመትከል ከታቀደው አምስት ቢሊዮን ችግኝ ክልሉ በአንድ ጀንበር 11 ሚሊዮን ችግኝ መትከሉንና እስከ ሐምሌ 30 2012 ዓ ም 215 ሚሊዮን ችግኝ እንደሚተከል የሲዳማ ክልል ብልጽግና ፓርቲ ኃላፊ አቶ አብርሃም ማርሻሉ አስታውቀዋል። ፓርቲው ትናንት ባወጣው መግለጫ ክልሉ ከተመሰረተው ወዲህ ለ145 ሺህ ወጣቶች የሥራ ዕድል ለመፍጠር እየተንቀሳቀሰ መሆኑን አመልክተዋል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። የሲዳማ ክልል ብልጽግና ፓርቲ ኃላፊ አቶ አብርሃም ማርሻሎ በተለያዩ ክልሎች አጀንዳ በመፈጠር ኢትዮጵያውያን እርስ በርስ ለማባላት የሚሰራ ቡድን አለ ብለዋል። አፍራሽ ያሏቸው ኃይሎች አሁንም እኩይ ተግባራቸውን ለመፈጸም ዕለት ተቀን እየተጎሙ ናቸውም ተናግረዋል። ይችን ሀገራችንን ከክፉ በመጠበቅ ከክፉ ኃይል ለማደናቀፍ ከሚሰሩት አካላት ተግተን በመጠበቅ ልማታችን ወደፊት በማራመድ የበለጸገች ኢትዮጵያን የበለጸገች ሀገር የመገንባቱን ተልዕኮ የሲዳማ ወጣት የሲዳማ ህዝብ፣ የኢትዮጵያ ህዝብ በመላ እጅ ለእጅ ተሳስሮ ይህን እንዲፈጽም ጥሪን ለማስተላለፍ ነው የሚፈልገው። እንዲከሽፍባቸው እንጂ ቦምባቸው በህዝባችን ላይ እንዳይሰራ ሁሉም ህዝብ ነቅቶ መጠበቅ ነው ያለበት። ለውጡ ወደፊት እንዲቀጥል የኢትዮጵያ ብልጽግና መጥቶ የዚህ ተጠቃሚ እንዲሆን ናቸው። ወጣቱ ችግር ተፈጥሯል። ሁሉም አካባቢ ላይ ዛሬም እነዚህ ችግሮች እንዲፈጠሩ ለማድረግ የሚተጉ አካላት አሉ፣ ለጥፋት የሚተጉ አካላት አሉ። ይህን የእነዚህን አካላት ተልእኮ ማምከን ማክሸፍና ለልማታችን ለብልጽግናችን መትጋት ይኖርብናል። ክሉ ከፌዴራል መንግስት ጎን በመቆም ለኢትዮጵያ ሰላምና እድገት እንደሚሰራም አስታውቀዋል። ክልሉን ጠንካራ አድርጎ ለማደራጀት የተለያዩ ተግባራት የተከናወን መሆናቸውን ተናግረው ሁላችንም ኢትዮጵያን ለማሻገር መነሳት አለብን ብሏል። ህጎችን፣ አሰራሮችን፣ መመሪያዎችን የማዘጋጀት እነዚህ ስራዎች በስፋት እየተሰሩ ነው ያሉት ። ቀንና ማታ ነው የተሰራ ያለ እረፍት ነው የተሰራ ያለ በዛ መንገድ ካልተሰራ በስተቀር ከበድ ያለ ከፍ ያለ ፍላጎት አለ በህዝብ ውስጥ የመልማት ፍላጎት ክፉ አይደለም። ይሄን ለመመለስ የሚያስችል ብቁ እቅድ ማዘጋጀት ያስፈልጋል። የደቡብ ክልልና የሌሎቹ ክልሎች ሁኔታ ይለያል። የደቡብ ክልል የብሔረሰብ ዞኖች ስለሆኑ ምክር ቤቶች ኖሮት በዛ ያለ የሰው ኃይል የሚፈልግ ነው የልማት ጥያቄ ሊመልስ የሚችል በወረዳና በክልል መካከል ሆኖ የኮኦርዲኔሽን ሮል ብቻ የሚጫወት ቀጠን ያለች አደራጅት ብቻ ነው የምትኖረው። የስዳማ ህዝብ ከነበረው ሁለት ዋና ዋና ጥያቄዎች አንደኛውና መሰረታዊ ነው ያሉት የፖለቲካ ጥያቄ በለውጡ መንግስት እንደተመለሰ ገልጠው የኢኮኖሚ ጥያቄ እንዲመለስ ህዝቡ በክልል ለመደራጀት ያደረገውን አይነት ተጋድሎ ከድህነት ጋር እንዲያደርግ ጥሪ አቅርበዋል። ከስዳማ ህዝብ 70 ፐርሰንት የሚሆነው ወጣት መሆኑን ተናግረው ለ145000 ወጣቶችም የስራ ዕድል ለመፍጠር ዝግጅት መደረጉን ገልጸዋል። ከዚህ በተጨማሪም በዚህ ክረምት በአገር አቀፍ ደረጃ ክልሉ በአንድ ጀንበር 11 ሚሊዮን ችግኝ መትከሉና እስከ ሐምሌ 30 2012 ዓ ም 215 ሚሊዮን ችግኞች እንደሚተከሉ አስታውቀዋል። አቶ አብርሃም የኮሮና ቫይረስንም በተመለከተ በስዳማ ክልል በቫይረሱ የሚያዙ ሰዎች ቁጥር የጨመረ መሆኑን ገልጠው አሁንም ህዝቡ የመከላከያ ጥንቃቄዎችን እንዲያደርግ አሳስበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አመሰግናለሁ ዮናታን። ተከታዩ ዘገባ ወደ መቀለ ይወስደናል። በትግራይ ክልል ይካሄዳል በተባለው ምርጫ ለመሳተፍ አምስት የፖለቲካ ፓርቲዎች መመዝገባቸው ተገልጿል። በተጨማሪም አስራ አንድ የግል ተወዳዳሪዎች መመዝገባቸውን ክልሉ ያቋቋመው የምርጫ ኮሚሽን አስታውቀዋል። ኮሚሽኑ በምርጫው መሳተፍ ለሚፈልጉ ፓርቲዎችና ግለሰቦች ያካሄደው የሶስት ቀናት ምዝገባ ትናንት ማምሻውን ተጠናቋል። ሙሉጌታ አጽበሃ ከመቀለ ተጨማሪ አለው ከሐምሌ 21 እስከ ሐምሌ 23 2012 ለተከታታይ ሶስት ቀናት በትግራይ ክልል በሚካሄደው ምርጫ መሳተፍ የሚፈልጉ ግለሰቦችና የፖለቲካ ፓርቲዎች እንዲመዘገቡ የትግራይ ክልል ምርጫ ኮሚሽን ባቀረበው ጥሪ መሰረት ምዝገባ ተካሂዷል። በዚህ መሰረትም በምርጫው ለመወዳደር ፍላጎት እንዳላቸው ገልጸው የተመዘገቡ የፖለቲካ ፓርቲዎች ህዝባዊ ወያነ ሓርነት ትግራይ፣ ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይ ባይቶሆና፣ የትግራይ ነጻነት ፓርቲና አሲምባ ዲሞክራሲያዊ ፓርቲ ናቸው። በተጨማሪም 11 የግል ተወዳዳሪዎች የተመዘገቡ ሲሆን በትግራይ የምርጫ ህግ መሰረት እነዚህ የግል ተወዳዳሪዎች እስከ ሐምሌ 30 ድጋፍ ሊያሰባስቡ ይገባል። አካል ጉዳተኞች የ750 ሰው፣ ጉዳት የሌላቸው ደግሞ የ1000 ሰው ድጋፍ ሊያገኙ ይገባል። የክልሉ የምርጫ ኮሚሽን ኮሚሽነር ሙሉወርቅ ኪዳነ ማርያም የመራጮች ምዝገባና ምርጫ የሚደረግለት ዕለት የተወሰነ መሆኑን በመግለጽ በቅርቡ ይፋ ይደረጋል ሲሉ ተናግረዋል። የምርጫ ሂደት ማስፈጸም ይሁን የፖለቲካ ፓርቲዎች ምዝገባ ስልጣኔ የተሰጠው ለሀገራዊ ምርጫ ቦርድ መሆኑ ይገለጻል። ሂደታችሁ ይህ ህገ መንግስታዊ ነው የሚሉ አሉ፣ ምላሻችሁ ምንድን ነው ተብለው ኮሚሽነር ሙሉወርቅ ሲመልሱ የትግራይ ክልል ከፍተኛ ስልጣን ያለው የክልሉ ምክር ቤት ያቋቋመው ኮሚሽን ነው። ምክር ቤት ወሰነ ማለት ደግሞ ህዝብ ወሰነ ማለት ነው ብለዋል። ትክክል ነው ወይም አይደለም ለማለት ደግሞ የፖለቲካ ክርክር ነው የሚሆነው ሲሉ ምላሽ ሰጥተዋል። የትግራይ ምክር ቤት ወሰነው ማለት የትግራይ ህዝብ ፍላጎት ነው ማለት ነው። ስለዚህ ፓርቲ ተቃወመ አልተቃወመ ኢፌክት የለውም። የትግራይ ህዝብ ወኪሎች የተስማሙበት ከሆነ ትግራይ ውስጥ የሚንቀሳቀስ የፖለቲካ ፓርቲዎችም ይህንን ተዘጋጅተናል የሚል መሳተፍ መብት አላቸው። በሰባት ዞኖች ምርጫ የሚያስፈጽሙ በየዞኑ ሶስት ሰዎች መመረጣቸው ገልጸው ምርጫው በሁለት ሺህ ስድስት መቶ ሰባ የምርጫ ጣቢያዎችም ይፈጸማል ብለዋል። በዚህ ምርጫ አምስት ወንበሮች የኢሮብና ኩናማ ብሔረሰቦች በልዩ ሁኔታ ተጨምሮ ለ165 የክልል ምክር ቤት ወንበር ነው ምርጫ የሚካሄደው ብለዋል። ኮሚሽነር ምሉወርቅ ለምርጫ የሚወዳደሩ ፓርቲዎች የጊዜ ሰሌዳ ወጥቶላቸው በፖሊሲያቸው ላይ ክርክር ያደርጋሉ ብለዋል። በምርጫ ለመሳተፍ ከተመዘገቡ በትግራይ ክልል ከሚንቀሳቀሱ ፓርቲዎች መካከል አንዱ ባይቶና ነው። የፓርቲው የህዝብ ግንኙነት ኃላፊ አቶ ክንፈ ገብርኤል ገብረ ዮሐንስ ፓርቲያቸው የሚያሰራ ሁኔታ ባይኖርም በክልሉ ህጋዊ መንግስት እንዲኖር በምርጫ ይሳተፋል ብለዋል። ባይቶና ማዕከላዊ ኮሚቴ በጀት የባይቶና ማዕከላዊ ኮሚቴ ለምርጫው በጀት አጽድቋል እንዲሁም በሁሉም የ38 የምርጫ ወረዳዎች ይሳተፋል የሚሳተፉ አባላቱ መልምሏል የፓርቲያችን የአደረጃጀት ክፍልም በሁሉም የክልሉ አካባቢዎች በመንቀሳቀስ በምርጫ ጣቢያዎች የፓርቲው ምርጫ የሚከታተሉም በመመልመል ይገኛል ነው ያሉት የሳልሳይ ወያነ ፓርቲ የህዝብ ግንኙነት ኃላፊ አቶ ክንፍ ሀድሽ በበኩላቸው ፓርቲያቸው ለምርጫ የሚያስፈልጉ ዝግጅቶች እያጠናቀቀ መሆኑ ተናግረዋል ያጋጠምን ያሉ በገዢ ፓርቲ ከሄደው ተከታታይ የሆነ ትም የማጨልሸት ተግባር አለ። ሁለተኛ ደግሞ በትግራይ ውስጥ ያሉ ሚዲያዎች ተፎካካሪ ፓርቲዎች በእኩል የሚያስተናግዱ አይደሉም። ኦልሞስት አያስተናግዱም ማለት ይቻላል። ሁለተኛ ደግሞ አጠቃላይ በትግራይ ውስጥ ያለ የፖለቲካ ኤንቫይሮንመንት እኛ ተፎካካሪ ፓርቲዎች ባለን ሀሳብ ልክ ባለን አቅም ልክ እንድንጓዝ የፖለቲካ እንድንሰራ የሚያስችል አይደለም። ሆኖም ግን ህዝባችን የመምረጥ መውቱ እንዲነሳ ስለማንፈልግ ነው ምርጫው ይሳትፍ ነው ያለ ነው እንጂ የምርጫ የፖለቲካ ምዳር በአጠቃላይ በማሸፈሪ ነው። በትግራይ ክልል ላይ ትኩረት አድርገው የሚንቀሳቀሱ አርና ትግራይና ና የትግራይ ዲሞክራሲያዊ ፓርቲ እንዲሁም የትግራይ ብልጽግና ክልሉ ሊያካሂደው ያቀደው ምርጫ ህገወጥ እንደሆነ ሲገልጹ ቆይተዋል። ለአሜሪካ ድምጽ ሙሉጌታ አጽበሃም መቀለም። አመሰግናለሁ ሙሉጌታ። ወደ አዲስ አበባ እንዞር። የቁም ስር ላይ መሆናቸውን ተናግረው የነበሩት የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ይብሳ ከቤት ወደ ስራ እንዲሄድ ተፈቅዶልኛል ብለዋል። ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች። የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ይብሳ ከቤት ወጥቶ ወደ ስራ መሄድ እንዲችሉ ተፈቅዶልኛል ብለዋል። ትናንት ማታ ሐምሌ 23 2012 ዓ.ም ጀምሮ የጸጥታ ኃይሎች ወደ ስራ መሄድ እንደሚችል ነግሮኛል፣ ዛሬ ስራ ይንጀምር ያለው ብለዋል አቶ ዳውድ ደህንነት ከቤት እንዳትወጣ እዚህም አካባቢ ጥብቃ እናደርጋለን ያሉ፣ እኔ እንደገባኝ እነዚህ ትዕዛዝ ተቀብሎ ስራ ላይ የሚያውሉ ናቸው። እነዚህ ናቸው ምልክቱን ይዘ የመጡ የፌደራል ፖሊስ ዩኒፎርምን የለበሱት፣ ስማቸውን አላውቅም ናቸው መጥተው ከነገ ጀምሮ ለደህንነትም ጥንቃቄ እያደረግህ ወደ ስራ ልትንቀሳቀስ ትችላለህ የሚል ነው የነበሩት። ከቤት እንዳይወጡ የተከለከሉት በየትኛው የመንግስት ስራ ኃላፊም ሆነ መስሪያ ቤት እንደሆነና አሁንም ማን ፍቃዱን እንደሰጠ ግልጽ አይደለም ያሉት አቶ ዳውድ ዛሬ በጽህፈት ቤታቸው ተገኝተው መደበኛ ስራ መጀመራቸውን ተናግረዋል። ሰሞኑን በኦነግ ድርጅት ጽህፈት ቤት ተደርጎ ስለነበረውም ስብሰባ እየተጣራ ነው ብለዋል። የኦሮሞ ነጻነት ግንባር ሊቀመንበር የድርጅቱ የህግና የቁጥጥር ኮሚቴ አለ፣ እነዚህ በጉባኤ የተመረጡ ናቸው። ይህን አሁን በቅርብ ተፈጠረ የተባለውን በስነስርዓት በህግ እያየን ነው ብለው ማስታወቂያ አውጥተዋል። ቀን ስራ ግን አመራሮችም ከአባሎችም ጋር ነገሮች ላለፉት ሁለት ሳምንታት ለደህንነታቸው ሲባል ከቤታቸው እንዳይወጡ በመንግስት ጸጥታ ኃይል ተነግሯቸው በቤታቸው መቆየታቸውን የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ መግለጻቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። አመሰግናለሁ ፀሐይ። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኦርን ኤምኦቢአይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። ኢትዮጵያ ከቅርብ ዓመታት ወዲህ የፖለቲካ አለመረጋጋት፣ ግጭቶች፣ የጥላቻ ንግግሮች ተደጋግመውና መልካቸውን እየቀያየሩ የሚረብሿት አገር ሆናለች። በቅርቡም ኦሮሚያ ክልልና አዲስ አበባ ውስጥ በተፈጠሩ የሁከት አድራጎቶች የጠፋው ሕይወት በአካል ላይ የደረሰው ጉዳትና የወደመውን ንብረት ለዚህም ማሳያ ነው። ይህ አለመረጋጋት ደግሞ በኢትዮጵያ የንግድና ምጣኔ ሀብት ስርዓት ላይ ከፍተኛ ተጽዕኖ አሳድሯል። ለዚህ ችግር ዋናው መንስኤ የኢትዮጵያ መንግስታት ከሀገረ ብሔር ግንባታ ይልቅ ለመንግስት ግንባታ ትኩረት ሲሰጡ በመኖራቸው ነው የሚሉ ምሁራን የዛሬ ሁለት ዓመት ተሰብስበው የሀገረ ብሔር ግንባታ ፕሮጀክት ግብረ ኃይል በማቋቋም 2010 ዓመተ ምህረት ላይ ሁለት ሲምፖዚየሞችን አካሂደው ነበር። በእነዚህ ሲምፖዚየሞች ላይ ኢትዮጵያ አሁን ካለችበት ችግር ለመውጣት የሀገረ ብሔር ግንባታ አስፈላጊነትና ሀገራዊ መግባባት ለመፍጠር በሚቻልባቸው ሀሳቦች ዙሪያ ወደ አስራ አምስት ምሁራን ጥናታዊ ጽሁፎችን አቅርበው ነበር። ይህንን መነሻ አድርገን የፖለቲካ አለመረጋጋት በስፋት በሚስተዋልበት ኢትዮጵያ የሀገረ ብሔር ግንባታ እውን ሊሆን ይችላል? በሚል ርዕስ የሲምፖዚየሙ አዘጋጆች የነበሩትን ሶስት ምሁራን በእንግድነት ጋብዘናል። እንግዶቹን ያወያየችው ስም ምኝሽ የቆየናት ቀጥሎ ይቀርባል። ሦስት እንግዶችን ጋብዘን ለውይይት የመረጥነው ርዕስ የፖለቲካ አለመረጋጋት በስፋት በሚስተዋልበት ኢትዮጵያ የሀገረ ብሔር ግንባታ ለውጥ የሚያመጣ መፍትሄ ነው ወይ እውን መሆንስ ይችላል ወይ የሚል ነው። በቅድሚያ በዚህ ርዕስ ላይ ለውይይት የጋበዝናቸውን እንግዶች ላስተዋውቃችሁ። ፕሮፌሰር ካሳሁን ብርሃኑ ከሰላሳ ዓመት በላይ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር ሆነው እያገለገሉ ሲሆን በኢትዮጵያና በአፍሪካ የዲሞክራሲ የምርጫ ፖለቲካ፣ የመንግስትና ማህበረሰብ ግንኙነቶች እንዲሁ የግብርና ፖሊሲ የፖለቲካል ኢኮኖሚና የግጭት አፈታትና ሰላም ማስፈን ጉዳዮች ላይ ጥናትና ምርምር አድርገዋል። ሁለተኛው እንግዳችን ዶክተር ዘነበ በየነ አሜሪካ በሚገኘው የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት መምህር ሲሆኑ መገናኛ ብዙሀን ለሰላምና ለሀገር ግንባታ ያላቸው አስተዋጽኦ ላይ የተለያዩ ጥናቶች አድርገዋል። ከዛም በተጨማሪ በሰላም ግንባታ፣ በመንግስት ግንባታና አመራር፣ በውጭ የሚኖረው የኢትዮጵያ ማህበረ ማህበረሰብ በሀገር ውስጥ በሚደረጉ የሰላም ግንባታ ላይ ያላቸው ሚና እና የመሳሰሉት ጉዳዮች ላይ ጥናት አድርገዋል። ለሀገር ውስጥና ለውጭ ተቋማትም አማካሪ ሆነው አገልግለዋል። ሶስተኛው እንግዳችን ዶክተር ኦይቪድ ኦድላንድ ይባላሉ። በትውልድ ኖርዌጃዊ ይሁኑ እንጂ በኢትዮጵያ ያደጉ፣ የተማሩ እና የሰሩ የኢትዮጵያ ወዳጅ ናቸው። ላለፉት አርባ ዓመታት በአፍሪካ የልማትና ትምህርት ጉዳዮች ዙሪያ ብዙ ሰርተዋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚዩኒኬሽን ትምህርት ክፍል እንዲከፈት ትልቁን ሚና የተጫወቱ ናቸው። አሁን ደግሞ ለዛሬ መወያያ ርዕስ የሆነንን የሀገር ብሔር ግንባታ ፕሮጀክት ጠንሳሽና ለሂደቱም ገንዘብ ከማሰባሰብ ጀምሮ ፕሮጀክቱን የሚደግፉ አስተዋጽኦች እያደረጉ ይገኛሉ። ሁላችሁንም በዚህ ውይይት ለመሳተፍ ፈቃደኛ በመሆናችሁ በአሜሪካ ድምፅ አድማጮች ስም አመሰግናለሁ። እኛም እናመሰግናለን። እንግዲህ ዛሬ የጋበዝናችሁ እንግዶቻችን ከሁለት አመት በፊት ከሌሎች ምሁራን ጋር ሆናችሁ ሁለት ሺህ አስር ላይ ሁለት ሲምፖዚየሞችን አካሄዳችሁ ነበረ ግብረ ሀይል በማቋቋም። በእነዚህ ሲምፖዚየሞች ላይ የሀገር ብሔር ግንባታ አስፈላጊነት፣ የጋራ ብሔራዊ መግባባት መፍጠር በሚቻልባቸው ሀሳቦች ዙሪያ ጥናታዊ ጽሁፎች ቀርበው ነበረ። እንግዲህ ይህን መነሻ በማድረግ የሀገረ ብሔር ግንባታን ፕሮጀክት ከጀመራችሁ እና ቢሾፍቱ ከተማ ሲምፖዚየሙን ካካሄዳችሁ ሁለት አመት ሆኖታል። ና እና ከዛ በኋላ በክልሎች በውጭ ሀገራት የሚኖሩ ኢትዮጵያውያንን ለማሳተፍም ጥረት አድርጋቸዋል። ፕሮፌሰር ካሳሁን ከርሶ ልጀምርና ከሲምፖዚየሙ በኋላ እንዳሰባችሁት በኢትዮጵያ አቃፊ የሆነ አዲስ የሀገር ብሄር ግንባታ ለማካሄድ የሚያስችሉ እድሎች ኖሮ ፕሮጀክቱን ቀጠላችሁ ወይም ከዚህ በፊት ከተሞከሩት የሀገር ብሄር ግንባታዎች የተለየ ውጤታማ ያደርገናል የምትሉት የተነሳችሁበት የፕሮጀክቱ ዓላማ ምንድን ነው? ከመነሻው አንዱ ወደዚህ ፕሮጀክት ድንገባ ያደረገን ከሁለት ሺህ ስምንት እስከ ሁለት ሺህ አስ ማለትን መራለው እስከተደረገበት ጊዜ ድረስ በተለያዩ የሀገሪቱ ክፍሎች በኦሮሚያ፣ በአማራ እና በሌሎችም መጠነ ሰፊ በመንግስት ላይ የተቃጣ ተቃውሞ ሊቀጣጠል ነበር እና ሁኔታው አስቸኳይ ጊዜ አዋጅ ቢታወጅ በመንግስት በኩል አንዳንድ እርምጃዎች ቢወሰዱ እየተቀጣጠለ በመሄዱ ይህ ለህዝብ ህሉና ለሀገር ህሉና በጣም አደገኛ ሁኔታ ነው በሚል ነው ወደዚ የገባል። እነዚህም መነሻ ኢትዮጵያ በሺዎች ለሚቆጠሩ ዓመታት የነጻ መንግስትነት ታሪክ ቢኖራችን የተዛመደ የተሰናበለ እና ጠበቅ ያለ የሀገሪያች ህል ግንባታን ማካሄድ ባለመቻሏ ነው ከሚል የመነሻ ሀሳብ የመነጨ ነው። ስለዚህ የዘገየም ቢሆን እንኳን ስቲ በዚህ በኩል አንዳንድ ስራዎችን ተብሎ ነው ይሄ ፕሮጀክት እንግዲህ የተተነሰሰው። በዚህ ረገድ ሲምፖዚየሞች አካሄደናል። የተለያዩ የህብረተሰብ ክቶች መንግስት ጥሩ አካላት ጨምሮ በሁለት ብዙ ተሞክሯል። ይሄ ተጠናቆ ውይይቶቹ፣ የምክክሮቹ፣ የጥናቶቹ ውጤቶች ታትመው የፖሊሲ ሀሳቦችና የመፍትያ አቅጣጫዎች ህክመት አዘጋጅተን ለመንግስት እንዲደርስ አድርገናል። እንግዲህ ባለፈው አንድ አመት አንድ አመት ተኩል ፕሮጀክቱ ከተጠናቀቀ በኋላ አሁንም በማካሄድ ላይ የምንገኝ ነው። ከዚህ በፊት ከነበሩት የሀገረ ብሔር ግንባታ ሙከራዎች ይሄ እናንተ እየሰራችሁት ያላችሁት ነገር አዲስ ነገር ይኖረው ይሆን? ሙከራዎች ነበሩ። እነዚህ ሙከራዎች ግን ከላይ ወደ ታች የወረዱ ህዝብን ያላሳተፉ፣ ህዝብን ፈቃደኝነትና የኔ ነው ባይነትም ያላዳበሩ ስለሆኑ በወቅቱ ታይቶ የነበረው አለመረጋጋት የመደበኛ የመንግስትና የዜጎች ስራዎች መቋረጥን አስከትሏል። ስለዚህ በፊት የነበሩ ግድፈቶች መልካም ጅምሮች በለቀት ተጠናክረው የሚቀጥሉበትን የነበሩ ግድፈቶች የሚታረሙበትን ሁኔታዎች ላይ ለመምከር እና እነዚህም በተመለከተ በፖሊሲ ሀሳቦችና መፍትሄ አቅጣጫዎችን የሚጠቁም የተጨመቀ በህትመት መልክ አዘጋጅተን በርካታ ጉዳዮችን ያካትተ ነው። ስለ ትርክ እና ታሪክ፣ ስለ ትምህርት፣ ለባህላዊ እሴቶች፣ ለስነ ምግባርና የሀገራዊ መክብ እና ግንባታ ዋና ስለ ህገ መንግስት ህገ መንግስት ማሻሻያ እና የመሳሰሉትን ነገሮች ያካትታል። እና በህብረተሰብ ውስጥ እንደሚመስሉ የተለያዩ ጥያቄዎች ያልተመለስዳቸው መመለስ እንደሚችሉ እና እንደሚገባቸው ለመጠቋቋም የሞከርንበት ጉዳይ ነው። ዶክተር ዘነበ ወደ እርሶ ልምጣና ይሄ እናንተ የቀረጻችሁት ፕሮጀክት መንቀሳቀስ ከጀመራችሁበት ጊዜ አንስቶ ያለውን ሁኔታ እንኳን ብንመለከት የጋራ እሴቶች፣ ሀገራዊ ትርክቶችና ምልክቶች እንዳይኖ ኑሩ የሚያደርጉ ሁኔታዎች እየተበራከቱ ነው የሄዱት እና ኢትዮጵያ ውስጥ አሁንም የሀገረ ብሔር ግንባታ ላይ ለመስራት ዋናው ችግር የሆነው ምንድን ነው? የማን ኃላፊነት ነው መሆን ያለበት? ይላሉ። አመሰግናለሁ። በመጀመሪያ ደረጃ ወደኋላ መለስ ብለን ለባለፉት ሀያ አምስት ሀያ ስድስት ዓመታት ኢትዮጵያ ውስጥ ሲደረግ የነበሩ ነገሮችን ስንመለከት የመንግስት የትኩረት አቅጣጫዎች ምን እንደነበሩ ስንመለከት በአብዛኛው የሚነግረን አንድ ነገር ነው። የአገር ብሔር ግንባታ የምንለው የጋራ እሴቶቻችን የምናጎለብትባቸው መድረኮቻችን እየጠፉ እየሳሱ በመሄዳቸው ዛሬ ላይ ኢትዮጵያ ውስጥ የምናየው ችግር ጎልቶ እንዲወጣ ምክንያት ሆኗል እና ምንድን ነው እዚህ ላይ ለማየት የሞከርነው፣ እያንዳንዱ ፈተና እያንዳንዱ ችግር እድልም ይዞ ይመጣል እና ይሄንን አገራችን የገባችበትን ፈተና ለመወጣት እንዲያመች ምን መደረግ አለበት የሚለውን ነገር ተወያይተን ነው እንግዲህ ይሄን ነገር ወደ ፕሮጀክት ቀይረን ወደ ስራ የገባ ነው እና ቅድም ለማለት እንደሞከር ነው በትምህርት ቤቶች አካባቢ የሚሰጡ ትምህርቶች፣ የሚነገሩ ትርክቶች እነዚህ ነገሮች በምንመለከትበት ሰዓት ይሄ ኢትዮጵያዊ ማንነት የምንለው ነገር እየጠፋ በብሔር ማንነት ተተካ። ከዛ በኋላ ክልሎች አካባቢም ቢሆን አንድን ከሌላ ቦታ የመጣ ኢትዮጵያዊ አንድን ወገን እንደ ወገን፣ እንደ ወንድም፣ እንደ ሕዝብ ከማየት በዘለለ እንደ ጠላት መፈረጅ፣ እኛ ያጋጠመን ችግር፣ የችግሩ ሁሉ መንስኤዎች እነሱ ናቸው የሚል ኤክስተርናላይዝ የማድረግ ምናልባትም በፖለቲካ ሊቃኖቻችን አማካኝነት፣ በፖለቲካ መሪዎቻችን አማካኝነት፣ በምሁራኖቻችን አማካኝነት በጣም የተሳሳተ ምናልባትም አደገኛ የሆነ ትርቶች እየተነገሩ በመቆየታቸው ያንን ለማስተካከል የተደረገ ጥረት ባለመኖሩ ወጣቱን አደገኛ መንገድ ውስጥ ከተነዋል። አደገኛ አስተሳሰቡ ውስጥ ከተነዋል። ከዚህ ልናወጣው የምንችለው ኃላፊነት ወስደን እያንዳንዱ በነገራችን ላይ ሁልጊዜ እንደዚህ አይነት ኢሹ በሚነሳበት ሰዓት መንግስት እንዲህ አላደረገም እንዲህ አድርጓል እያሉ ወቀሳችንን ወደ አንድ ወገን የማየት የመወርወር ዝንባሌ ይታያል። በነገራችን ላይ እንደዚህ አይነት ሀገራዊ ጉዳዮች የሁላችንም ኃላፊነት ነው። የችግሩ ባለቤቶች ነን። የመፍትሄውን ባለቤቶች ልንሆን ይገባል እና እነዚህ ናቸው ዋና ዋና ችግሮች ሲንከባለሉ ቆይተው ተከማችተው ቆይተው አሁን የደረስንበት ደረጃ ላይ አሁን የምናየውን ችግር ሊፈጥሩ ሊወልዱ የቻሉት የሚል አስተሳሰብ ነው ያለ። አሁን ወደ ዶክተር ኦድላንድ ልለፍና ባደረጋችኋቸው ሲምፖዚየሞች ላይ ከዛም በኋላ ታትሞ በወጣው ጥናቶች ላይ አሁንም ለሀገር ግንባታ መጀመር መሰረቱ የጋራ ውይይቶች መኖር፣ የጋራ ስምምነቶች ላይ መድረስ እንደሆነ ይገለጻል። በሀገሪቱ ውስጥ ያለውን እውነታ ስንመለከት ደግሞ የሚያራርቁ የሚያቃቅሩ፣ አንዱን ወገን ደግፎ ሌላውን የሚያንቋሽሽ ወገኝተኛነት ነው እየበዛ የመጣውና The <laughs> cat እነዚህ በጎሳ በቋንቋ በሃይማኖት ላይ መሰረት ያደረጉ ጫፍና ጫፍ ያሉ የምንላቸው አይነት ልዩነቶች የበለጠ እየተካረሩ ባለበት ሁኔታ ይህን የጋራ ውይይት ማድረግም ሆነ የጋራ ስምምነት ላይ ማምጣት የሚቻለው እንዴት ነው? ከሁሉ አስቀድሜ ስለ ቋንቋ ይቅርታ እጠይቃለሁ። ምክንያቱም ብዙ ዓመት ውጭ ስለነበርኩ ትንሽ ቋንቋ የተበላሽቷል። ግን በአቅሜ እሞክራለሁ። መጀመሪያ ከሶስት አራት ዓመት በፊት የነበረውን ችግር ሁላችን እናስታውሳለን። በዛን ጊዜ ኤና አንድ የዓለም አቀፍ ልማት ድርጅት ኃላፊ ነበርኩና ወደ አፍሪካ መላለስ ነበር። እና የኢትዮጵያ ሁኔታ ሲመለከት ያደግኩበት የኖርኩበት አገር ስለሆነ በጣም ተጨነቅ። በአሁኑ ጊዜ ምን ይሻላል አንድ ነገር ለማድረግ ይቻላል ወይ ብለን ተነጋግረን እና እኔ የነበረኝ ስራ ትቼ ወደ ኢትዮጵያ መጣሁና ቁጭ ብለን ብዙ ተወያየን። ለአሁኑ ችግር ምን መፍትሄ አለ እና መጀመሪያ አካዳሚካሊ ኮንሰፕቱን ይዘን ይሄ የአገር ብህር ግንባታ ምን ማለት ነው ከውጭ አገር ጥናት ከሌላ አካባቢ ትምህርት አገኝተን ኮንሰፕቱን በደንብ አስቀመጠን ከዛ በኋላ ወደ ሁለተኛ ደረጃ ስንራመድ በኢትዮጵያ ውስጥ የአገር ብህር ግንባታ ምን ያስፈልገዋል እና ይሄንን ነገር ያለው ችግር ለመክፈት እንደ መሳሪያ እንዲሆን ሁለት ሲምፖዚያ አዘጋጀን እና እንደተባለ እንደተጻፈ አሁን እንደተቀረበ ውጠት አገኝተናል እና በአሁኑ ጊዜ ደግሞ በተለይ ለኢትዮጵያ የሚያስፈልገውን የአገር ብሔር ግንባታ የሚያስፈልገውን የትምህርት ጥልቀት እና ኮንሴፕቹዋል ቲንኪንግ በጣም አስፈላጊ ነው። ግን እውነት ብንናገር ከጥንት ጀምሮ እኔ የኃይለ ሥላሴን ዘመን አስታውሳለሁ። ልጅ ነበርኩ። በዛም ጊዜ ከዛ በኋላ የመንግስቱንም አልፋለሁ፣ የመለስንም የኃይለ ማርያምም። ስለዚህ ከጥንት ጀምሮ በኢትዮጵያ ውስጥ በኢትዮጵያ ታሪክ ውስጥ ብዙ ችግር አለ። ግን እርቅ የሚባል ነገር ከአሁን ድረስ በሰፊው ህዝብ አልተሳካም በልዩ ልዩ ምክንያቶች እና ቂም ስር ሰዶዋል። ስለዚህ ቀጥታ ወደ ወደ ችግሩ ለመግባት ከባድ ስለነበረ በዚህ በአካዴሚክ ፕሮ ኔሽን ቢልዲንግ ኮንሰፕት አጠንተን በዛ መስመር ምናልባት ውይይት ለመክፈት እርቅ ለማስመጣት አስበን ሞክረናል። አሁን ደግሞ በዚህ በዶኪመንቱ ላይ ውይይት እንዲከፈት እና የሆነ ኮንቴክስቱዋላይዝ ሪኮንሲሊየሽን እርቅ ያስፈልጋል። በኢትዮጵያ ውስጥ ብዙ የባህላዊ የሽማግሌዎች እርቅ ድርጅቶች አሉ። የመንግስት መዋቅር አለ። የሃይማኖት አባቶችም አሉ። በዚህ በዶክመንቱ መሰረት በጥናቱ ላይ ይህንን ፕሮሰስ እንዲቀጥል በጣም እመኛለሁ። ፕሮፌሰር ካሳሁን እንደዚህ ጫፍና ጫፍ ያሉ ልዩነቶች የበለጠ እየተካረሩ ባሉበት ሁኔታ የጋራ ውይይት ማድረግና የጋራ ስምምነት ላይ መምጣት ይቻላል ብለው ይላሉ? ከተቻለስ በምን መልኩ ነው? በሚቃረን ወገን ላይ ሆነው እየተካረረ የመጣው ልዩነት እንዴት ነው በአንድ ላይ ሆነው የጋራ ውይይት ማድረግና የጋራ ስምምነት ለመድረስ የሚቻለው የጋራ ውይይት አድርጎ ሁሉን ያማከለ ስምምነት ላይ ለመድረስ በፊት ነበሩ አሁንም ያሉ በተለይ የሰላም መረጋጋት ሁኔታዎች መስመር ለይዞ ያስፈልጋል። በመሰረተ ሐሳብ ደረጃ ይቻላል እዚህ ላይ ለመድረስ ነገር ግን በቅድሚያ ሰላም እና መረጋጋት መስፈን አለበት። ይሄ እንዴት ነው የሚሰፍነው? በመንግስት መሪነት ህዝቡን ያሳተፈ እና ለሰላም መሰረት ሊሆነ የሚችሉ አንዳንድ ተግባሮችን ማከናወን ያስፈልጋል። ይህም እንደ አስፈላጊነቱ ህግን መሰረት ያደረገ በጽሐን የማይጎዱበት አጥፊዎች ደግሞ እንደፈለገው ሆነው የማይቀጥሉበትን ሁኔታ መፍጠር ያስፈልጋል። እዚህ የመጀመሪያ ድርሻ የመንግስት ነው። ግን መንግስት ብቻው እነዚህን ነገሮች በራሱ ብቻ ሊወጣ አይችልም። ህብረተሰቡም ሰላም ይፈልጋል፣ መረጋጋትን ይፈልጋል፣ ስራዎችን መስራት ይፈልጋል። ስለዚህ በእነዚህ አማካኝነት በመስመር የወጡ ሰላምና መረጋጋትን የሚያውቁ ሁኔታዎችን የህብረተሰብን ድጋፍ ይዞ ህግን መሰረት አድርጎ ዜጎች መብት ያለ አግባብ እንዳይነካ እንዳይደፈር ተደርጎ በህግና በህግ አግባብ ብቻ እርምጃዎችን በመውሰድ ያስፈልጋል። በደንብ ወደ ውይይት መግባት አማራጭ የሌለው ጉዳይ። ስለዚህ የማይቻልበት ምክንያት የለም። ነገር ግን ይህ ቅድመ ሁኔታ በሚገባ መሟላት አለ። አድማጮች ስመኝሽ ከፕሮፌሰር ካሳሁን ብርሃኑ ከዶክተር ዘነበ በየነና ከዶክተር ኦይቪድ ኦድላንድ ጋር ያደረገችው ውይይት አላበቃም። በነገው ምሽት ይቀጥላል። ሁሉንም አመሰግናለሁ ለዛሬ ቆይታቸው። ወደ ተከታዩ ዘገባ አላሸጋግራችሁ። በቅርቡ ኦሮሚያ ውስጥ የተነሳው ሁከት የቀጠፈው ሕይወት ቁጥርና የወደመው ንብረት ግምት ምን እንደሚመስል ዛሬ በብዙ መንገድ እየተነገረ ነው። በዚህ ሁሉ የአሃዝ ዝርዝርም ሆነ የሁኔታዎች ዘገባዎች ውስጥ ግን በተጐጂዎቹ ላይ የደረሰውና እየደረሰ የደረሰ ያለውን የአካል ስቃይና የመንፈስ ስብራት ሙሉ በሙሉ ማየት ያስቸግራል። ያሳለፉትን ስቃይ ልክ የሚያውቁት የስቃዩ ሰለባዎች ብቻ ናቸውና፣ ችግሩ ካጋጠማቸው የአዲስ አበባ ነዋሪዎች አንዱን መለስካቸው አመህ አነጋግሯል። ቀጥሎ ይቀርባል። አቶ እስማኤል አባብያ ይባላሉ። በአዲስ አበባ ከተማ ደቡብ ምዕራብ ኮልፌ ቀራኒዮ ክፍለ ከተማ በተለይ ዓለም ባንክ እየተባለ የሚጠራው አካባቢ በኪራይ ቤት እንደሚኖሩ ነግረውኛል። አቶ እስማኤል የሶስት ህጻናት አባት ናቸው። ድምፃዊ ሃጫሉ በተገደለ ማግስት ሰኔ 23 ቀን 2012 ዓ ም በሚኖሩበት አካባቢ የተለየ እንቅስቃሴ እንደተመለከቱ ይናገራሉ። ወዲያው የተኩስ ድምፅ ይሰማሉ። አባራሪና ተባራሪ የሚመስሉ ቡድኖች አንዱ ሌላውን እየተከተለ ድንጋይ እየተወራወሩ ይሯሯጣሉ። አቶ እስማኤል ሳያስቡት ማዕበሉ ወደ መኖሪያቸው ሲገባ አባራሪና ተባራሪ የነበሩት እነማን እንደሆኑ መለየት ይጀምራሉ። ተበድቡታሉ ከተማ ልጆች ሮ የሚባሉት ለ እነሱን ናቱ ሸሽቶ ወደ እኔ ይገቡት እነሱ ሸሽቶ ሲገቡ ሮን ካላወጣ ብሎ ወደ አምስት መቶ የሚሆን ሰው ነው ቤት ውስጥ የገቡት። ሳሎም ሞሉ ና እኔ ከእንደገና ውጭ መኝታ ቤት ውስጥ ነበር ገባው። ወደ አምስት መቶ ሰው የሚሆን ሰርዲ ሰገረ ሻወር ቤት፣ መኝታ ቤት፣ አንደኛ መኝታ ቤት ሞልቶ እዛ ውስጥ ነበሩ። እነሱን ካላወጣ ምናምን ብሎ ድንጋይ መስታወት እንዳለ ተረጋግፎ ነው ያለ። ቄሮቹ እንዴት ገቡ? ለማምለት ነው እነሱ ሸሽቶ ማለት ነው። ቶክስ ተደረገ መጀመሪያ እነሱ ሸሽቶ ወደዚህ ነው ገንጥሎ የገቡት። በቃ አጥሩ እንዳለ ወርቆ የተካፈለ ለአባጆ ቤት ውስጥ እንዳለ በዛ ሰብሮ ነው የገቡት። እርሶ ከዛ በኋላ ምን አደረጉ? እዛ ቆምቁና ይደነግጣሉ ይደነግጣሉ፣ ይባንናሉ። ያን ነገር ስላዩ ማለት ነው።

ፖሊሶችን አመጣውና እያንዳንዱን እያነሳ ከፖሊሶች ጋር በመኪና ጭነን ወሰፉ ልጆቹ ከዚህ ውስጥ አንወጣም ብሞት አንወጣም ይገሉናሉ ምናምን ሲሉ ነበር ከዚያም በፖሊስ ነው አምጥቼ በፖሊስ ታችቦ ለወጡት አንዱ ሬሳ አንዱ የተጎዳ አንዱ የተመታ ራሳቸውን አቁም ምንሽ፣ ምን ይሰማዎታል? እርሱ አሁን በግል ያንን ሲመለከቱ እንዳሉት ልጆቹ እኮ እስካሁን ድረስ በደረሰው ጉዳት ከፍተኛ ድንጋጤ ስለተሰማቸው እስከ ዛሬ ድረስ ይደነግጣሉ። ታያቸዋለህ በአእምሯቸው በቃ ያሉ ንብረት መኪና ነበረችኝ። እሱን ያቃጥላሉ ወይ ይዘባበራ ብዬ ነበር። እሱን አልዘባበሩትም በቃ ፍራቻነት ጥንቃቄ ነበር። ወይ መሞታችን ነው ብለን ፈርተን ነበር። እኛም ያው ባለቤቴ በአንድ በኩል ትጮላለች፣ እኔ በአንድ በኩል በኩል ቀራኒዮ ክፍለ ከተማ የአየር ጤና ፖሊስ ጣቢያ ኃላፊ ኮማንደር ሲሳይ ዲሳሳ በዕለቱ የሆነውን ሲገልጹ ተመሳሳይ ድርጊቶች መፈጸማቸውን ይመሰክራሉ። በእሳቸው አባባል ሰኔ ሃያ ሦስት ቀን በአርቲስት ሀጫሉ ሁንዴሳ ግድያ ወጣቶች ዓለም ባንክ በሚባለው አካባቢ ቅሬታቸውን ሲገልጹ ነበረ። የተለያዩ ቡድኖችም እንደነበሩ ያስረዳሉ። እነዚህን ቡድኖች በምክር ወደ መጡበት እንደመለሷቸውም ያስታውሳሉ። ይሁንና ከዚህ በኋላ የተፈጠረውን ግጭት በዝርዝር ደግሞ ያስረዳሉ። ነገር ግን መሃል ላይ ወደ ኪዳን ምረት መድረሻው አካባቢ ላይ፣ ከትሮፒካል በታች ከመንደር አካባቢ ላይ ተደራጅተው ሌላ ወገን የመጡ ወገኖች ጋር ግጭት ተፈጥሯል። እኛም ከነበርንበት ቦታ ላይ ተንቀሳቀሳን። እዛ አካባቢ ላይ ለመድረስ ሞክረናል። ችግሩን ለማብረድ ተሞከራ የተወሰኑ ከዚህም ከዛም የተወሰኑ የተጎዱ አካሎች ነበሩ። እነሱን ወደ ጤና ጣቢያ ለማድረስ ቻለ። ሌሎቹ ግን እንጎዳለን ብለው ፈርተው በአንድ ሰው ግቢ አካባቢ ላይ ተጣልለው የነበሩትን በመሰብሰብ ወዴት እንደሚሄዱ ጠይቀናቸው ወደሚሄዱበት አካባቢ ላይ የሸኛንበት ሁኔታዎች ናቸው ያሉት። ከዛ ውጪ ጤና ጣቢያ አካባቢ ላይ በህክምና ላይ የነበሩት የመጀመሪያ እርዳታ ተደርጎላቸው መጨረሳቸው የጤና ባለሙያዎች ስለገለጹልን ቢሄዱ ምናልባት መንገድ ላይ እንጎዳለን ብለው ፍርሃትም ስጋትም ስለነበረባቸው በአስተዳደሩ መኪና እያደረግን ብንሄድ ሴቭ እንሆናለን ችግር ያጋጥመንም ወደሚሉት አካባቢ ላይ አድርሰናቸው በሰላም የመለስንበት ሁኔታዎች ናቸው ያሉት። እነኛ እንግዲህ ተወሰኑ የተጎዱት ናቸው። በአብዛኛው ግን ያልተጎዳ ዝም ብሎ የተጠለለም ነበር። በጣም ብዛት ያለው ከሺ አካባቢ ሚሆን ሳይጎዳ ግን እንጠቃለን ብለው የፈሩ ነበሩ አጅበን ወስደን ኦሮሚያ ጫፍ ላይ ድንበር ድረስ አድርሰናቸው ከዚህ በኋላ ችግር የለብንም ነው ብለው ተስማምተን ተነጋግረን መክረናቸው ገሰናቸው የሄዱበት ሁኔታዎች ናቸው ያሉት። አሁን እሱ እንደሚነግሩኝ ከሆነ የአካል ጉዳት ደረሰ እንጂ በህይወት ላይ የደረሱ ጉዳት አላጋጠማቸውም። እናንተ እኔ በነበርኩበት ሰዓት ላይ እኔ እስከ ምሽቱም ከጊዜ ጀምሮ እስከ ምሽትም ድረስ ነበርኩኝ። በተወሰነ የአካል ጉዳት የደረሰባቸው የተፈነከቱ፣ የደሙ እንደነበሩ አይቻሉ የመቀጥቀጥ አይነት ነገር የደረሰባቸው አሉ። በዱላም በድንጋይም ቦታው ላይ የነበሩ ማቴሪያሎች እነኚህ ስለነበሩ በዚህ ነው ብዬ ነው የምገምተው። በርዶም ስለነበረ እዛ አካባቢ ላይ ለማንሳት ብዙም ስላልተቸገርን በራሳችን ወስደን ያሳከምናቸው። ከዛን ሰዓት ላይ ግን ሪፈር ተብለው ወደ አለርት ሆስፒታል የሄዱ ሰዎች እንደነበሩ ሁለት አስታውሳለሁ። እኛ አካባቢ ላይ ግን እዛው አካባቢ ላይ የሞተ ሰው በአዲስ አበባ ከተማ የተለያዩ ስፍራዎች ቀደም ሲል በተፈጠሩ ተመሳሳይ ሁከቶች ጥቂት የማይባል ህይወት አልፏል። አያሌ ንብረት ወድሟል። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተነሳው ሁከት ከወትሮ በተለየ መልኩ የአዲስ አበባ አንዳንድ አካባቢዎች ነዋሪዎች ራሳችንንና ንብረታችንን እንጠብቃለን በሚል አኳኋን ሲንቀሳቀሱ ተስተውሏል። ይህ መንግሥታዊ ከሆነው የደህንነት አጠባበቅ ሥርዓትና ሕግን በተከተለ መንገድ ካልተደራጀ አሉታዊ ውጤት ሊኖረው እንደሚችል ብዙዎቹ ታቻሉ። ለኮማንደር ሲሳይ ዲሳሳ ይህንኑ አንስቼላቸው ነበረም። እኛ እንግዲህ ቀድመንም እየሰራን ያለ ነው። አሁንም እንዲህ አይነት ችግሮች እንዳይፈጸሙና የሁለት ወገን በተለይ ግጭቶች እንዳይከሰቱ የአካባቢ ወጣቶችን ግንዛቤ ለማስጨበጥ ሞክረናል። በሕጋዊ መሰረት ቅሬታውን ሊያሰማ የሚመጣ አካል ሊኖር ይችላል። ያንን ቅሬታውን አሰምቶ በጥሞና መሄድ አለበት። ነገር ግን ሕግን ቢተላለፉ እንኳን ሕግ አስከባሪው እንጂ ሕግ ሊያስከብር የሚገባው ማንም ሰው በዚህ ጉዳይ ላይ ሁለተኛና ሶስተኛ ወገን ሆኖ ከሌላ አካል ጋር መጋጨት እንደሌለበት ተማምነናል። በዚህ ጉዳይ ላይ እዛን ጊዜ የሚገጠመን አልፎ አልፎ ከየመንደር ውስጥ ወጥተው በአሳቻ ሁኔታ ድንጋይ ወርውሮ በድንጋይ መምታት አይነት ነገር ነው። ልጆቹም አካባቢው በፍጹም አያውቁት። ከዛ አኳያ ለመጎዳት ደረሰባቸው እንጂ ቀጣይ ግን እንዲህ አይነት ጉዳት እንዳይደርስ ለማህበረሰቡም ለወጣቶቹም ግንዛቤ ያስጨበጥንበት ሁኔታዎች ናቸው ያሉት። ነገም ተነገወዲያም ችግሮች አያጋጥሙ ብለን አናስብም። ቢያጋጥሙ ግን በህግ አግባብ የህግ አካሉ ብቻ ነው መፍታት መቻል ያለበት የሚለውን ተነጋግረናል። በዚህ አካባቢና ቀጣይም ይሆናል ብለን እናስባለን። ከድምፃዊ ጉድያ በኋላ መንግስት የህግ ማስከበሩን ስራ በበለጠ ቁርጠኝነትና ጽናት ተግባራዊ እንደሚያደርግ ቃል እየገባ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽንም የተፈጸሙ ሰብአዊ መብት ጥሰቶችን ለመመርመር ስራ መጀመሩን ይፋ አድርጓል። ወደፊት ስለ እነዚህ አሳዛኝ ቀናት የተሟላ ስዕል እናገኝ ይሆናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ በአዲስ አበባ። አመሰግናለሁ መለስካቸው። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሰሎሞን አባተንን፣ አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባኮ ራስዎን ከኮሮና ቫይረስ መጠበቅ ለአፍታ አይዘናጉ። በእኛ በኩል ሰላም ጤና ይስጠልን። በደናደሩ